የምስራቅ ናይል ተፋሰስ አካል በሆኑት በኢትዮጵያ በግብፅና በሱዳን መካከል የአባይ አጠቃቀምና የታላቁ ህዳሴ ግድብ የመርህ ስምምነት ዛሬ ተፈርመዋል። ስምምነቱ የተፈረመው በሶስቱ ሀገሮች መሪዎች፣ በሱዳኑ ፕሬዝደንት ኦመር ሀሰን አልበሽር፣ በግብጹ ፕሬዝደንት አብድልፋታህ ኤልሲሲ እና በኢትዮጵያ ጠቅላይ ሚኒስትር ሀይለማርያም ደሳለኝ ካርቱም ላይ በሱዳን ሪፑብሊካን ቤተ መንግስት ውስጥ በተከናወነ ስነ ስርአት ነው። የሰነዱን ይዘትና የስምምነቱን ምንነት አስመልክቶ ሰሎሞን አባተ ማምሻውን የኢትዮጵያን የውሃ የኤነርጂና የመስኖ ሚኒስትር አቶ አለማየሁ ተገኑን አነጋግረዋል። ሚኒስትሩ በዚሁ ለቪኦኤ በሰጡት መግለጫቸው ላይ የአባይ አጠቃቀም በሶስቱም ሀገሮች ላይ ብዙ ጉዳት የማያስከትል በትብብር መርህ ላይ የተመረኮዘ እንዲሆን የመርህ ስምምነት ላይ መደረሱንና አባይ ለሶስቱም ሀገሮች ህዝቦች እኩል የህይወትና የልማት ምንጭ መሆኑ በሰነዱ ላይ መስፈሩን አመልክተዋል። እንደምናመሹ፣ ክቡር ሚኒስትር? ዳና እግዚአብሔር ይመስገን። አሁን የደወልኩሎት ዛሬ ካርቱም ላይ የተፈረመውን ስምምነት አስመልክቶ ነው እና በምን ሁኔታ ነው ይሄ ስምምነት የተፈረመው? ያው ወደዚህ ስምምነት ለመድረስ የተወሰኑ ወራትን ጨርሷል። በሦስቱ ሀገሮች ውጭ ጉዳይ ሚኒስትሮች እና በባለሙያዎች ከእኛም ጭምር ይሄ ጉዳይ ሲታይ የነበረ ከታየ በኋላ ለአገሮቹ የውሃ ፍላጎት ለሰውም ለልማትም ለሶስቱም ሀገሮች ያስፈልጋል፣ የሚል አጠቃላይ የሆነ ስምምነት ከተደረገ በኋላ እነዚህን ስምምነቶች ለመተግበር የምንከተለው መርህ ምን መሆን አለበት? የሚል የመርህ ስምምነት ነው ዛሬ በሶስት ሀገሮች መሪዎች የተፈረመው ምንድናቸው ጭብጦቹ የስምምነቱ? አንደኛ እነዚህ መሪዎች ወይንም ፕሪንሲፕልስ የሚባሉት አንደኛው የዚህ የትብብር ስምምነት ወይንም ፕሪንሲፕል ኦፍ ኮኦፕሬሽን የሚባሉ ሁለተኛው የልማትና የአካባቢዊ ኢንቴግሬሽን ቀጣይነት ይሄ ማለት ምንድን ነው? ፕሪንሲፕል ኦፍ ዴቨሎፕመንት እንደ ሪጂናል ኢንቴግሬሽን እንደ ሶስቴናቢሊቲ የሚል መሪ እዚህ ውስጥ ያው እንደሚታወቀው እኛ ትልቅ ታላቁን የኢትዮጵያ ህዳሴ ግድብ ሀይል ለማመንጨት እየሰራን ነው ያለ ነው። ይሄ ደግሞ ለኢኮኖሚ እድገት በጣም አስፈላጊ ነው እና ከሪጅናል ጠቀሜታውም አኳያ ቀጣይነት ያለው በጣም አስተማማኝ የሆነ የኢነርጂ ሰፕላይ ስለሚሰጥ ይሄ እንደ አንድ የመርሁ ዝርዝር ነው እና አንዱ የተቀመጠው መርህ ይሄ ነው። ሌላው እንግዲህ ከዚህ በፊትም ደጋግመን ስንለው የነበረው ዓለም አቀፍ ተቀባይነትም ያለው የጉልህ ጉዳት አገሮች በእርስ በርሳቸው ጉልህ ጉዳት ሊያስከትል የማይችል ልማት ነው በየሀገሮቻቸው መስራት ያለባቸው። ከዚህ አኳያ ፕሪንስፕል ኦፍ ኖት ቱ ኮዝ ሲግኒፊካንት ሀርም የሚለውን እንደ አንድ መርህ የ ሌላው ከዚህ በፊትም በብዛት ስናነሳ የነበረው የፍትሀዊና ምክንያታዊ ተጠቃሚነት ነው። ይሄም ፕሪንሲፕል ያው ዓለም አቀፍ ፕሪንስፕል ነው። በተለይ ለሁለቱ ሀገሮች ሁልጊዜ ስናነሳላቸው የነበረ ፕሪንስፕል ነው። ይሄንን ፕሪንሲፕል መቀበላቸው አንድ በጣም ትልቅ ጉዳይ ነው እና ሌላው ከዚህ በፊት እኛ ያስቀመጥነው የዳም አሞላል የተቀመጠ እቅድና የተቀመጠ መርህ አለ ያንኑ የሚያረጋግጥ የውሃ አሞላል ሴናሪዮ ሂደታዊ ነው ወይም ፕሮግሬሲቭ ነው ብለን ነው ቅዳችንም ውስጥ አስገብተን እየሰራን ያለ ነው። ይሄም ያው ለአንድ ፕሪንሲፕል የተያዘ ነው። ሌላው እንግዲህ አሁን ጥናት ከኢንተርናሽናል ፓናል ኦፍ ኤክስፐርት ያስቀመጠው ለሶስቱ ሀገሮች ያስቀመጠው ጥናት አለ። ይሄም የውሃ ፍሰትና በአካባቢና በህብረተሰብ እንደዚህ በኢኮኖሚ ላይ የሚያመጣው ተጽዕኖ የሚል ነው። ለዚህ ደግሞ የሀገሮች ዳታ ያስፈልጋል ጥናቱን ለማከናወን እና ከዚህ አኳያ የተያዘው ፕሪንሲፕል ፕሪንሲፕል ኦፍ ኤክስቼንጅ ኦፍ ኢንፎርሜሽንን ዳታ የሚል ነው። ከዚህ ይሄንም በተመለከተ ሌላው ያው እኛ ኢንተርናሽናል ስታንደርዱን ጠብቀን ዳም እየሰራን ነው ስጋት እንዳይኖር የዳም ሴፍቲ ፕሪንሲፕል አስቀምጠናል። በአጠቃላይ እነዚህ ሲሆኑ ሌላው በሰላማዊ በሆነ መንገድ ችግሮችን የመፍታት ፕሪንስፕል ነው ያስቀመጥ ነው። እና እነዚህ ናቸው እንግዲህ ዋናዎቹ ጭብጦች። ከዚህ በፊት በግብጽ በኩል ሲነሱ የነበሩ ጥያቄዎች ነበሩ። ስጋታቸውን በግድቡ መዋቅር በራሱ ላይ ሲገልጹ ነበረ። እንደውም ለካርቱምም ያሰጋታል የሚልም ሀሳብ ተንጸባርቆ ነበር በአንድ ጊዜ። በሌላ ጊዜ የግድቡ ቁመት እንዲቀንስ እንደሚፈልጉ፣ ወደ ግድቡ የሚገባው የውሃ መጠን እንደሚቀንስ እንደሚፈልጉ እነዚህን ነጥቦች ሁሉ አንስተው ነበር እና በአሁኑ ስምምነት ውስጥ ተካተዋል፣ ተነስተዋል እነዚህ ጉዳዮች። እነዚህ ነገሮች በዚህ ውስጥ በእነዚህ ፕሪንስፕሎች ውስጥ ሊካተቱ አይችሉም እና እነሱም ያነሱት ጉዳይ የለም። ሌላው የዳም ሴፍቲ በተመለከተ ኢንተርናሽናል ፓናል ኦፍ ኤክስፐርቱም የዳም ሴፍቲ ዓለም አቀፍ ስታንደርዱን በጠበቀ ዲዛይን መሰረት እየተሰራ ነው ያለው ብሎ ነው ሀሳቡን የሰጠውና በዛ ዙሪያ እነሱ ቢያነሱም እንደ ኢሹ ሆኖ የቀጠለ ጉዳይ አይደለም በእነሱም በኩል እና በዚህም በአሁኑም በዚህ ውይይት ውስጥ ገብቶ ውይይትም ሊደረግበት ወይም በዚህ ውይይት ውስጥ ሊያዝ የሚገባ ጉዳይ አይደለም። ይሄ እንግዲህ ስምምነቱ ተፈርሟል። ዛሬ ከስምምነቱ መፈረም በፊት ግን ግብፅ ታሪካዊ መብት ብላ የምትጠቅሰው ነገር ነበረ። ይህን ነገር አንስተናል ከእርሶ ጋር ዛሬስ ያነሱት ነገር ነበረ፣ ፕሬዚደንት ኤልሲሲ በዚህ ዙሪያ ምንም የተነሳ ጉዳይም የለም። በቀደም ዕለትም እንደነገርኩ ይሄ በዚህ ፕሪንስፕል ውስጥ ሊካተት የሚችል ጉዳይ አይደለም። ሊካተት የሚችል ጉዳይ ቅድም የጠቀስኩልህ ፍትሀዊና ምክንያታዊ ተጠቃሚነት ነው። ፍትሀዊና ምክንያታዊ ተጠቃሚነት ኮታን የሚያስቀምጥ መርህ አይደለም። የግብፁ ፕሬዚደንት ኤልሲሲ በዛሬ ንግግራቸው ከፊርማ የሚገባው ስነ ስርዓት በኋላ አሁንም የዚህ የግድብ ጉዳይ ለሀገራቸው የስጋት ምንጭ እንደሆነ ገልጸዋል። በእርግጥ ለኢትዮጵያውያን የልማታቸው ምንጭ ሊሆን ይችላል፣ ነገር ግን ከእናንተ ያልተናነሰ የህዝብ ቁጥር ላላት ግብፅም የህይወት ምንጭ ነው ብለዋል። እንደውም የህይወት ምንጭ ብለው ነው የጠሩት። ብቸኛው የውሃ ምንጫችን ነው ያሉትና ስጋታቸውን ሲገልጹ ምን ፈልገው ነው? ምን ጠብቀው ነው? ከዚህ ትብብር ከዚህ ስምምነት ምን ፈልገው ነው የሚለውን የእሳቸውን አገላለጽ ራሳቸው ነው የምተው። ነገር ግን እኛም በዚህ በቅድም በጠቀስኩልህ ፕሪንሲፕል ኦፍ ዲክላሬሽን አግሪመንት ላይ ውሃው ለሁላችንም የህይወት ምንጭ ነው ብለን ነው ያስቀመጥነው። የህይወት ምንጭና ለልማት አስፈላጊ ብለን ነው ያስቀመጥነው። ለአንዱ ለሌላው ብቻ ሳይሆን ለሁላችንም የህይወት ምንጭ ነው። ይሄ ኦልሬዲ የተቀመጠ ጉዳይ ነው። እንግዲህ ያው ምንድን ነው እንደሚገባኝ ከሆነ የተቀመጠው ፕሪንስፕል አንዱ ኢንሲግኒፊካንት ሀርም ወይንም ጉልህ ያልሆነ ጉዳት ነውና፣ ይህንን ፕሪንስፕል ስራ ላይ ከማዋል አኳያ ሁላችንም ተክተን እንስራ ሊል አይነት ትርጉም ሊኖረው ይችላል ብዬ ገምታለሁ። ለስምምነቱ ዘላቂነት ስጋት የሚሆን ነገር እርስዎ እንደ የጉዳዩ ባለቤት እንደመሆኖ ያስተዋሉት የታዘቡት ነገር ይኖራል? እዚህ ላይ መድረሳችን እኔ እንደ ትልቅ ጉዳይ ነው የምቆጥረው። አብረን ለመስራት ትብብር ለማድረግ መርህ ማስቀመጣችን፣ የሚታወቁ ዓለም አቀፍ ፕሪንስፕሎችን ላይ መስማማታችን እኔ እንደ አንድ ትልቅ ጉዳይ ነው የምወስደው። እንደገና ደግሞ ጉዳዮችን በሰላማዊ መንገድ የመፍታት መርህ አስቀምጠናል። በዚህ ፍሬምወርክ ውስጥ ነው ሁሉም ነገር ሊመጡ የሚችሉ ነገሮችም የሚፈቱት በዚህ ውስጥ ስለሆነ እንደ ስጋት ነው ብዬ በአሁኑ ሰዓት ይሄ ነው ለማለት አልችልም። ለመሆኑ እርስዎ ጠብቀው ነበር የዛሬው ቀን ይፈጠራል ይከሰታል ብለው? በዚህ በታሪክ ሂደት ውስጥ እንግዲህ ኢትዮጵያ በቅንነት ላይ በተመሰረተ የራሷን ዳም በየትኛውም ዓለም ውስጥ ተደርጎ የማይታወቅ ትልቅ ኃላፊነት ወስዳ የዳሙ ጉዳት ይጠና በዓለም አቀፍ የባለሙያዎች ቡድን ብላ ይሄንን ስታደርግ የቆየች ሀገር ናት። ጥናት ቡድኑም ምክረ ሀሳቡን ሲያመጣ እነዚህንም ምክረ ሀሳቦች ለማስተናገድ በቁርጠኝነት ነው የገባችበት እና ይህንን ሁሉ የሀገራችንን ጥረት ስትመለከት ወደዚህ አይነት ነገር መምጣት የሚያሳዩ ሁኔታዎች ነበሩ እና ቀኑን ባት እንዲህ በዚህ ቀን ነው ባትልም ይሄ በኢትዮጵያ በኩል የነበረው ቅንነትና ከጎረቤት ሀገሮች ጋር ለመስራት ያላት ፍላጎት እንደዚህ አይነት ውጤት እንደሚያመጣ መገመት ይቻላል። ክቡር አቶ አለማየሁ ተገኑ፣ የኢትዮጵያ የውሃ ኢነርጂና መስኖ ሚኒስትር፣ ለጊዜውና ለማብራሪያው በጣም አመሰግናለሁኝ። እኔም አመሰግናለሁ።